ሰሞኑን በተባበሩት መንግስታት የሰብአዊ መብት ምክር ቤት የጸደቀውን ውሳኔ የማትቀበለው የፖለቲካ ዓላማ ለማስፈጸም የተዘጋጀ በመሆኑ ነው ሲሉ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ተናግረዋል። ውሳኔው ቀደም ሲል የተደረጉ የሰብአዊ መብቶች ጥሰቶች የማጣራት ጥረቶችን እንደዚሁም ራሱ የተባበሩት መንግስታት የሰብአዊ መብት ምክር ቤት እና የኢትዮጵያ ሰብአዊ መብቶች ኮሚሽን በምርመራ ውጤታቸው ያቀረቧቸውን ምክረ ሀሳቦች ዋጋ ለማሳጣት ያለመ ነው ብለዋል የፕሬስ ኃላፊዋ። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም የሰጡትን መግለጫ የተከታተለው እስክንድር ፍሬው። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ዛሬ የሰጡት መግለጫ ልዩ ልዩ ወቅታዊ ጉዳዮች የተነሱበትና ለጥያቄዎችም ምላሽ የሰጡበት ነው። የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ሰሞኑን ያጸደቀውን ውሳኔ ኢትዮጵያ አትቀበልም ሲሉ የሀገራቸውን አቋም በድጋሚ አረጋግጠዋል። በአውሮፓ ሀገራት ሀሳብ ጠንሳሽነት የተረቀቀውና ሰሞኑን የጸደቀው ሰነድ በኢትዮጵያ ትግራይ ክልል ሌላ የሰብአዊ ጥሰት ምርመራ እንዲካሄድ የሚጠይቅ ነው። አንድም የአፍሪካ ሀገር ሰነዱን ደግፎ ድምፅ አልሰጠም። የፕሬስ ኃላፊዋ በዚሁ ጋዜጣዊ መግለጫ ሲናገሩም አብዛኛዎቹ የአፍሪካ አገራትና ወዳጅ መንግስታት ውሳኔውን ተቃውመዋል ብለዋል። ኢትዮጵያ የተቃወመችበትን ምክንያትም አብራርተዋል። የኢትዮጵያ መንግስት ውሳኔውን ውድቅ ያደረገው እየተባለ እንዳለው ለሰ መብት ቁርጠኝነት ከማጣት አይደለም። ይልቁን ውሳኔው የፖለቲካ መሳሪያ ነው። ቀደም ሲል የተደረጉ የሰብአዊ መብት ጥሰት ማጣራት ጥረቶችንና የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤትና የኢትዮጵያ ሰብአዊ መብቶች ኮሚሽን በምርመራ ውጤታቸው ያቀረቧቸውን ምክረ ሀሳቦች ዋጋ ለማሳጣት ያለመ ነው ያሉት የኢትዮጵያ መንግስት በተባበሩት መንግስታት የሰብአዊ መብት ምክር ቤትና በኢትዮጵያ ሰብአዊ መብቶች ኮሚሽን በጋራ የተካሄደውን የምርመራ ውጤት ከጥርጣሬ ጋር እንደሚቀበለው ማስታወቁና ምክር ሀሳቦቹን ተግባራዊ ለማድረግ እንደሚሰራም መግለጹ ይታወሳል። ህወት በበኩሉ የጋራ ምርመራ ሂደቱንም ሆነ ውጤቱን እንደማይቀበል ነው ያስታወቀው። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም ታዲያ በተመሳሳይ ጉዳይ ላይ ሌላ ምርመራ ማድረግ የተፈለገው አንዳንዶች በመጀመሪያው ምርመራ የሚፈልጉትን ውጤት ስላላገኙ ነው ብለዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት በአማራና አፋር ክልሎች የተፈጸሙ የሰብአዊ መብት ጥሰቶችን በትግራይ ክልል ከተፈጸሙት ጋር በእኩል አይን እየተመለከተ እንዳልሆነም ነው የተናገሩት። አድሏዊ አካሄዱን ማቆም አለበት ነው ያሉት የፕሬስ ኃላፊዋ የፕሬስ ኃላፊዋ በዛሬው መግለጫ ያነሱት ሌላ ነጥብ የኢትዮጵያ የመከላከያ ሰራዊት የህወሓት ኃይሎችን በተለያዩ አውደ ውጊያዎች በማሸነፍና በመደምሰስ በርካታ አካባቢዎችን መቆጣጠሩን የገለጹበት ነው። የህወሓት መሪዎች ሰሞኑን በሰጧቸው አስተያየቶች ከአማራና አፋር ክልል የወጡት በራሳቸው ጊዜ እንጂ ተሸንፈው እንዳልሆነ አመልክተዋል። የህወሓት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ለተባበሩት መንግስታት ድርጅት ጻፉት በተባለ ደብዳቤ የታጣቂዎቻችን ከአፋርና አማራ መውጣት ለሰላም እድል ይከፍታል ማለታቸው ተገልጿል። በዚሁ የህዋት አስተያየት ላይ ከአሜሪካ ድምፅ ለቀረበ ጥያቄ ምላሽ የሰጡት የፕሬስ ኃላፊዋ ቢለኔ ስዩም ህወት በተለያዩ ውጊያዎች መሸነፉ ለማንም የሚታይ ሀቅ መሆኑን ያብራሩት ዝ ኢንተርናሽናል አባባል ማጉላት የሚፈልጉ የዓለም አቀፉ ማህበረሰብና መገናኛ ብዙሀን አካላት ያንን ሲያደርጉ የራሳቸው አጀንዳ አላቸው። ነገር ግን ከዓለም አቀፍ መገናኛ ብዙሀን መካከል ወደ ስፍራው በመሄድ መረጃ ለመሰብሰብ ለሚፈልጉ ክፍት የሆነ ግብዣ አለ። ይህ ነጻ በወጡ በርካታ አካባቢዎች ሁሉ መገናኛ ብዙሃን ወደ ስፍራው በመሄድ መረጃ እንዲሰበስቡና ከባዶቹን ውጊያዎች ከተመለከቱ ጋር እንዲነጋገሩ ምን እንደተፈጠረም እንዲረዱ ለማድረግ ሲመቻቸ ቆየ ነው ነው ያሉት። የኢትዮጵያ ጀግኖች የተጎናጸፉት ድል በአገሪቱ ዜጎች ሁሉ የሚታወቅ ነው ሲሉም ቢለኔ ስዩም አብራርተዋል። ኢትዮጵያና ጀግኖች ኃይሎቿ የውጭ ኃይሎች ማረጋገጫ አያስፈልጋቸውም። ምክንያቱም ኢትዮጵያውያን የአሁኑን ውጤት ለማግኘት የተከፈለውን መስዋዕትነትና የታለፈባቸውን ፈተናዎች እንደዚሁም ህወሓት የደረሰበትን ኪሳራ ያውቃሉ። ይበልጡኑ ግን ህወሓት ወንድና ሴት ልጆቻቸውን ወደ ጦር ሜዳ ለላኩ የትግራይ እናቶች ምላሽ መስጠት አለበት። ምን አይነት ምላሽ ነው የሚሰጡት? ትርጉም ለማይሰጥ ግጭት በበርካታ ቁጥር በላኩበት ሁኔታ እና እነዚህ ሊመልሷቸው የሚገቡ ጥያቄዎች ናቸው። ስልታዊ ማፈግፈግ ነው አይደለም የሚለውን በተመለከተ የሚሰማው የአሁኑ ጩኸት ያለ ጥርጥር ራሱን ይገልጻል ነው ያሉት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም። በዛሬው መግለጫቸው በሌሎች ርዕሰ ጉዳዮች ላይ ለተነሱ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።